በሚያስደንቅ እርምጃ የኢትዮጵያ መሪዎች ዛሬ ረቡዕ በፖለቲካ እስረኞች ላይ የቀረቡ ክሶችን የማንሳትና ስመጥፉን እስር ቤት ማዕከላዊን የመዝጋት ውሳኔ አሳለፉ ሲል ይነበባል የአሶሲትድ ፕሬስ ዘገባ። አክሎም ዘገባው ይህ እርምጃም በሀገሪቱ ያለውን የፖለቲካ ምህዳር የማስፋት ጥረት አንዱ አካል መሆኑን ይገልጻል። ይህን ዜና ሰምተው እንደሁ የጠየቅኳቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዜናውን ከማህበራዊ መገናኛ ዘዴዎችና ከዋልታ ኢንፎርሜሽን መስማታቸውን ቢጠቅሱም ካልታዘልኩ አላምንም አለች እንደተባለችው ሙሽራ አይነት ሆኖባቸዋል። ይሄ የህዝባችን ከአሁን በፊት በአንደኝነት ሲጠይቅ የቆየው ጥያቄ ነው፣ የፓርቲያችንም ጥያቄ ነው። ኦፌኮ በከፍተኛ ደረጃ ከስራ አመራር ኮሚቴ በከፊል ስራ አመራሮቹ ታስሮ ሲሰቃዩ የቆዩ ስለሆኑ መፍታቱ አንድ እርምጃ ነው እንላለን። ተግባራዊ ከሆነና ሰዎቹ ከተፈቱልን ጥርጣሬ ያለት ይመስላል። ምክንያቱም ጥርጣሬ ያለኝ ከአሁን በፊት የአንድ የኦፌኮ ስራ አመራር ምክትል ከመንበር የነበሩ በቀለ ገርባ ፍርድ ቤት ፈቶት ተፈቷል ተብሎ በሚዲያ ተነግሮ መልሶ ከእስር ቤት እንዳይወጣ ተደርጓል። ስለዚህ እኛ ተፈቶ እስካላየን ድረስ ይሄ መንግስት ሁልጊዜ የማታለል ስራ ስለሚሰራ እና እውነተኛም ስላልሆነ ጥርጣሬ አለን። ተፈቶ ሰዎቹ እስኪገቡ ድረስ አቶ ሙላቱ እንዳነሱት በፍርድ ቤት ደረጃ የተወሰኑ ጉዳዮች በማረቢያ ቤቶቹ ተግባራዊ ሳይሆኑ የቀሩባቸው አጋጣሚዎች ይታወሳሉ። አሁን ግን ፍርድ ቤት ሳይሆን ሀገሪቱን የሚያስተዳድረው የፓርቲዎች ጥምረት የሆነው ገዢ ፓርቲ ማለትም መንግስት ያሳለፈው ውሳኔ መሆኑን የተነገረው አቶ ሙላቱ ግን እንዲህ ነው የሚሉት፣ መንግስትን ወክሎ የሚፈታ ፍርድ ቤት አለ እንግዲህ የፍትህ ስራ የሚሰሩ ሰዎች ናቸው ፍትህን የሚያዛባ መንግስት መቼም እንዴት ነው ብለን ለመቀበልም ኢህአዴግ አንድ ነው፣ አራትም ሆኑ ሶስትም እኛ አንድ አካል ነው ብለን የምንወስደው። እውነተኛውን የምናየው በተግባር ከተገለጸ በኋላ ነው። ተግባራዊነቱን እየተጠባበቅን ያለ ነው። ከኦሮሞ ፌዴራሊስት ኮንግረስ አመራሮች ያንዱ ማለትም የሊቀመንበሩ የዶክተር መረራ ጉዲና ጠበቃ የህግ ምሁርና የፖለቲካ አዋቂው ዶክተር ያዕቆብ ሀይለማርያም በሀገሪቱ የዴሞክራሲ ሂደት ላይ የመጀመሪያው ምዕራፍ ነው ብለውታል እንግዲህ በጣም በእውነት ደስ የሚል ዜና ነው የህዝብ ትግል የህዝብ አንድነት ምን ያህል ውጤት ሊያስገኝ እንደሚችል ጥሩ ጠቋሚ ነው እና ለኢትዮጵያውያን ደግሞ በዴሞክራሲ ሂደት ላይ የመጀመሪያው ምዕራፍ ነው ማለት ይቻላል በይቅርታ መታለፉ ክሳቸው መሰረዙ የሚገባው ነው እውነቱን ለመናገር ህጉን በተመለከተ ብዙዎቹ የተፈረድባቸው አግባብ እንዳልነበረ ብዙ የህግ ምሁራን ሊያውቁት የሚቻል ነገር ነው። አንዳንድ የታሰሩባቸው ህጎች ለምሳሌ እንደ ጸረ ሽብር ህግ የመሳሰሉቱ ፍጹም በዓለም ሰብአዊ መብት ህጎች አንጻር ሲገመገም በፍጹም ማንንም ሊያስቀጣ የሚችል ህግ አይደለም። የተቃውሞ ፓርቲዎችም ሆኑ የመብት ተሟጋች ዓለም አቀፍ ድርጅቶች ኢትዮጵያ ውስጥ እጅግ በርከት ያሉ የፖለቲካ እስረኞች እንዳሉ በተደጋጋሚ ይገልጻሉ። ቁጥራቸውን በተመለከተ የገለልተኛ ወገን ማረጋገጫ ባይሰጥም በሺዎች እንደሚቆጠሩ ይነገራል። መንግስት ዛሬ ወሰንኩ ያለው የአንዳንድ የፖለቲካ እስረኞችን መፍታትን የሚመለከት መሆኑን ለመንግስት ቅርበት ያለው መገናኛ ብዙሀን ይፋ ያደረገው ዘገባ ይጠቁማል። ይደረጋል የተባለው ምህረት ልዩነት ይኖረው ይሆን? ዶክተር ያቆብ ዜናው የተነገረው እርግጥ የተፈረደባቸውም በምሕረት ይለቀቃሉ፣ ክስ ላይ ያሉት ደግሞ ክሱ ይቋረጣል የሚል ነው። እንግዲህ የሰማ ነው እና ይሄ በእውነት ተገቢ ነገር ነው። ቀደም ብዬ እንዳልኩት መጀመሪያውኑ መታሰር የሌለባቸው ሰዎች ናቸው የታሰሩት። እንዲሁም በጅምላ አሸባሪ ተብሎ የታሰሩ በብዙ ሺህ የሚቆጠሩ ኢትዮጵያውያን አሉ። እነሱ ሁሉ መፈታት አለባቸው። በዚህ በፀረ ሽብር ህገ መንግስቱን በመናድ በዚህ በዚህ በመሳሰሉ ክሶች የተከሰሱ ኢትዮጵያውያን በሙሉ መለቀቅ መጠየቅ አለባቸው። እገሌ እገሌ የሚባል ነገር የለም። ይሄ በሕግም የሚጠየቅ ነገር ነው። ለሀገራችንም የሚበጅ መንገድ ይሄ ነው። በሀገሪቱ አመቺ የፖለቲካ እንቅስቃሴ ለማድረግም ሆነ ብሔራዊ መግባባትን ለመፍጠር በስር ላይ የሚገኙ የፖለቲካና የህሊና እስረኞች ይፈቱ የሚሉ ጥያቄዎች በሀገር ውስጥም ሆነ ከውጭ የሚቀርብለት መንግስት በተደጋጋሚ የፖለቲካ እስረኛ በሀገሪቱ የለም የሚል ምላሽ ሲሰጥ ቆይቷል። ዛሬ የተሰማው ግን የተፈረደባቸውም ሆነ ጉዳያቸው እየታየ የሚገኝ የፖለቲካ እስረኞች እንዲፈቱ መንግስት መወሰኑ ነው። ከዚህ ውሳኔ ያደረሰው ምን ይሆን? አቶ ሙላቱ፣ ከአሁን በፊት ቅድም እንዳልሽው ሲፈቱ ብለን ለመንግስት እንኳን አቤቱታ ስናቀርብ አንድም የፖለቲካ እስረኛ በሀገሪቷ ውስጥ የለም፣ የታሰሩት በሙሉ ወንጀለኞች ናቸው ሲሉን እና ፍርድ ቤት ሲያመላልሱን የቆዩ ሰዎች ናቸው። አሁን ግን እውነታው የህዝብ ትግል እያየለ በመምጣቱ መንግስት ህዝብን ወደ ማዳመጡ ካላዘነበለ በየጊዜው መግለጫ በመግለጫ በማውሳት ብቻ እችን ሀገር ማሻሻል እንደማይቻል፣ የህዝብን ጥያቄ መፍታት እንደሚገባ፣ መልስ መስጠት እንደሚገባ ሊረዳም ይገባል። ከዚህ በላይም ህዝብ እየጠየቃቸው ያሉት በሙሉ ጥያቄዎች መልስ እስካልተሰጡ ድረስ ትግሉ ስለሚቀጥል በዚህ ያበቃል ማለት አይደለም። አሁንም እርምጃ መውሰዱ ጥሩ ነው። በየጊዜው እዚያ በታሰሩ እና ታስረው በሚገኙ የፖለቲካ እስረኞች ላይ ቁምስቅል ይፈጸምበታል ተብሎ የሚጠቀሰው በተለምዶ ማዕከላዊ በመባል የሚታወቀው እስር ቤት ይዘጋል መባሉን የሰሙት አቶ ሙላቱ እሱ አንድ ነገር ሆኖ ለተለያዩ ወንጀሎች በተጠያቂነት መቅረብ የሚገባቸው ሰዎች ጉዳይ መታየት አለበት ባይ ናቸው። የሰቆቃ ቦታ፣ ደም የፈሰሰበት ከፍተኛ የሰብአዊ መብት ረገጣ የሚካሄድበት ቦታ ስለሆነ በመዘጋቱ ህዝባችንም ደስ ይለዋል፣ እኛም እሰይ እንላለን። ነገር ግን የእኛ ጥያቄ ብቻ አይደለም። ብዙ ሰው ወጣት፣ የአስራ ሶስት የአስራ ሁለት አመት ልጆች የሞቱበት፣ አሮጊቶች፣ ሽማግሌዎች የሞቱበት፣ አሁንም በመሞት ላይ ያሉት ሰው ሰዎች አሉ። እስካሁን ድረስ ተኩስም አልቆመም። ጦር ሰራዊት በየቦታው እየተበታተነ በየወረዳው ደረጃ ህዝብን ቤት ገብቶ እየደበደበ እየገንደበ ህዝባችን ብዙ ጥያቄ አለው። ህዝብ የሞተበት ምንም የደም ካሳ ወይም ደግሞ ጉማ ያልተከፈለ ለኦሮሞ ደንብ በኢሬቻ ላይ ህዝባችን አልቋል እና በኦሮሚያ በአማራ በትግራይ በተለያዩ ቦታዎች፣ በአፋር በሶማሊያ ብዙ ህዝብ ያለቀበት እና ደም የፈሰሰበት በመሆኑ ያንን ያደረጉ ያዘዙ፣ አነጣጥሮ ተኩሶ የገደሉ ሰዎች ለፍርድ መቅረብ አለባቸው። ዶክተር ያዕቆብ ኃይለ ማርያም በዚህ ስፍራ በአንድ ወቅት ታስረው እንደነበር በማስታወስ በበኩላቸው ይህን ይላሉ። ይህ ወህኒ ቤት ጣሊያኖች የሰሩት ወህኒ ቤት ነው። እኔም ለተወሰነ ጊዜ ኖሬበታለሁ እና በእውነት የሰው ልጅ ሊኖርበት፣ ለሰው ልጅ ጥበቃ ሊደረግበት የሚችል ቦታ አይደለም። በፍጹም ከሰውነት የወጣ ሁኔታ ነው ያለው እዛ ውስጥ እና መፍረስ ያለበት ነገር ነው። ወይም ሚውዚየም ተብሏል። ሚውዚየም መሆኑ ደግ ነው፣ ግን ደግሞ ከእንግዲህ ሰው በዛ አይነት መያዝ የለበትም። የዓለም አቀፍ ህግም ይደነግጋል። ህግ ጥሰሃል ተብሎ በተያዘ ጊዜ ሰብአዊ በሆነ መልኩ ነው መያዝ ያለበት። ማዕከላዊ ግን ከብዙ ጊዜ ጀምሮ ሰውን ማሰቃያ ከሰውነት ውጭ የሚፈጸሙ ድርጊቶች መፈጸሚያ ነበረ። ከፖለቲካ እስረኞች መፈታትም ሆነ ከፍተኛ ማሰቃየት ይፈጸምበታል ከሚባለው እስር ቤት መዘጋት ባሻገር መንግስት፣ አሁንም ሊያስብበት የሚገባ ዋና ጉዳይ እንዳለ ነው የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የሚጠቁሙት። እንደምታውቂው እስካሁን ድረስ በሀገሪቷ ውስጥ በሰላማዊ መንገድ የመንግስት ሽግግር የተደረገ የለም። አሁን ግን እኛም ኢህአዴግን የምንለው ሰላማዊ የሆነ ሽግግር እንዲኖር ህዝቦች በስምምነት የሚያቋቁሙት መንግስት ሊኖር ይገባል እያልን ነው።